የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ከሳምንቱ ካስተላለፍናቸው ፕሮግራሞች የመራረጥናቸውን ይዘን አብረናችሁ እናመሻለን። በድሬዳዋ ከተማ ታስረው የነበሩ 86 ሰዎች እንዲፈቱ ተወሰነ። እነዚህ 86ቱ ተጠርጣሪዎች ወንጀል ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቤ በእነሱ ላይ የተጀመረው ምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። ዝርዝሩ በሙሉ ዘገባ እንመለስበታለን። የህወሀት ከፍተኛ አመራርና የቀድሞ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዴታ የነበሩት አቶ ዛዲግ አብረሃ በገዛ ፈቃዳቸው ድርጅታቸውን መልቀቃቸውን ጠቅሰው ለህወሀት ደብዳቤ ያስገቡ በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ነው ያለው። ይሄ ህዝብ ጥያቄ ሲያቀርብ ምላሹ እንግልት ስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትዕግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያለ ግን እስካሁን ያደረኩት ጥረት እርባና ቢስ ስለሆነ ለውጥ እንደማይመጣ አውቄ የሚያሳፈት ለመልቀቅ ወሰኛሉ። የህዋት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አሰፋ ስለ ጉዳዩ ተጠይቀዋል። እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ብሎ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራዩ የህዝብ ችግር አለበት፣ ህዝቡ እየተጎዳ ባለበት፣ ልማትም ችግር ባለበት፣ ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም። ህዝቡ አልፈለ እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይቶ አሁን እንደዚህ ማለቱ ትክክል። ሁለቱንም በዝርዝር ዘገባ ይዘናቸው እንመለሳለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ጥር 13 ቀን 2011 ዓ.ም የጥምቀት በዓል ላይ የእግዚአብሔር አብ ቤተ ክርስቲያን ታቦት ሲገባ በምዕመናን ላይ የተፈጸመውን ትንኮሳ ተከትሎ በተነሳው ተቃውሞ ከታሰሩ በመቶዎች የሚቆጠሩ ተጠርጣሪዎች መካከል 86ቱ ትላንትናና ዛሬ አመሻሽ ላይ ክሳቸው ተቋርጦ ተለቀዋል። የፌዴራል አቃቢ ሕግ ወደፊትም ፋይላቸው እየተጣራ ተጨማሪ ተጠርጣሪዎች ሊለቀቁ ይችላሉ ብሏል። አዲሱ ቸኮል ስልስር ዘገባለው የድሬዷ ፖሊስ፣ የፌዴራል ፖሊስና የመከላከያ ሰራዊት ከጥር ሶስት በኋላ ባሉት አምስት ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን 32 ተጠርጣሪዎች፣ ሌሎች 54 ተጠርጣሪዎችን ደግሞ ለቀዋል። በፌዴራል ጠቅላይ አቃቢ ግ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ። በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያሉ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽንና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ ሰማንያ ስድስቱ ተጠርጣሪዎች ወንጀል ስብለ ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው የምርመራ መዝገብ እንዲቋረጥ በማድረግ

የዜጋ ፖሊስ ኮሚሽን አቃቶ በሚያቀርበው መሰረት ማስረጃው በቂ የሆነ ሲገኝ ክስኝ መሰረት ይሆናል ማለት ነው። ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴት ተናግረዋል። ከጥር 13 በኋላ በነበሩት አምስት ቀናት የድሬዳን እንቅስቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው ሶስት ሰዎች ከመቁሰላቸውና ና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከ መቶ በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ 14 የከተማ የግል ጠበቆች በጋራ ለተጠርጣሪዎች ነጻ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳ የሚገኙ አስራ ሁለት አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። አቶ ዛዲግ አብርሃ የህዝባዊ ወያኔ አርነት ትግራይ ህወሓት ከፍተኛ አመራር ናቸው። ቀደም ሲል የህዳሴ ግድብ ማስተባበሪያ ጽህፈት ቤትና የፍትህና የህግ ስርዓት ምርምር ኢንስቲትዩት ዋና ዳይሬክተር ነበሩ። በሲቪል ሰርቪስ ሚኒስቴርም በአማካሪነት ሰርተዋል። በኢፌዴሪ መንግስት ኮሚዩኒኬሽን ጉዳይ ጽህፈት ቤት ሚኒስተር ዴታ ሆነውም አገልግለዋል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን ዘመን የሚኒስትሩ ሚዲያና ህዝብ ግንኙነት ሚኒስትር ሆነው ሰርተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም በሚኒስተር ዴታ ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል በሚል ስያሜ ተሾመው ነበር። አቶ ዛዲግ አብርሃ ከነዚህ ሹመቶቻቸውና ስልጣናቸው በላይ በስፋት የሚታወቁት ገዢው ፓርቲ ኢህአዴግን በመወከል በተለያዩ የውይይት መድረኮች ላይ ሲሳተፉ፣ በመገናኛ ብዙሀንም ቃለ ምልልስ ሲሰጡ ነው። በትናንትናው እለት ለፓርቲያቸው ህወሓት የመልቀቂያ ደብዳቤ ማስገባታቸውን ለዝግጅት ክፍላችን አረጋግጠዋል። የመልቀቂያ ደብዳቤያቸው ላይ በህወሓት ውስጥ በነበራቸው ተሳትፎ በር የመዝጋት የመጠራጠርና እንደ ባዳ የመታየት ስሜት ያጋጥማቸው እንደነበረ በስፋት አስፍረዋል። ከማለዳው ጀምሮ በህዋት ውስጥ የነበረኝ የፖለቲካ ተሳትፎ አልጋ ባልጋ አልነበረም። በአጭሩ በሴራ እና በአሜኬላ እየተሞላ ነበር ብሎ መናገር ማጋነን አይሆንም ያሉት አቶ ዛዲግ አሁን እዚህ ውሳኔ ላይ ያደረሳቸው መጣሁበት ባሉት ማህበረሰብ ላይ እየደረሰ ነው ያሉት በደል እንደሆነ ለዝግጅት ክፍላችን ምክንያታቸውን ሲያስረዱ ይናገራሉ። በግል የመጣ ነገር እንዳመጣጡ መመከት ይቻላል የሚል መርህን በመከተል ከአሁን ችግሮች እየተጋፈጥኩ ቆይቻለሁ። አሁን ግን ጥቃቱ በግል የሚደረግ ሳይሆን በተለይ የመጣሁበት ማህበረሰብ የማንነት ጥያቄ አንስቶ ከፍተኛ ትግል እያደረገ ያለው ጥያቄ ሲያቀርብ ምላሹ እንግልት፣ እስርና ግድያ ሆኗል። ይሄ ችግር ይቀረፋል ብዬ በትግስት እስካሁን ቆይቻለሁ። የተለያየ ጥረት ማድረግ ያለው እስካሁን ያደረጉት ጥረት እርባና ቢስ ስለሆነ ለሆነ ለውጥ እንደማይመጣ አውቄ ከዚህኛ ሰልፈት ላይ ለመልቀቅ ወሰኛሉ። እንዲህ ያለው ተቃውሞ ቀደም ሲል እንደነበር፣ አሁን ደግሞ አፈናው በጣም ስለበዛ ወደ ማንነት ጥያቄ መሸጋገሩን ይናገራሉ። የህዝብ ይህን ውሳኔ የተቃወመው ገና በተለይ በቀድሞ ጊዜ የወሎ አካል የነበሩት ክፍሎች ወደ ትግራይ ሲካለሉ ጀምሮ ያኔ ሰማንያ አምስት ጀምሮ ነው ተቃውሞ የነበረው። ትምህርት ቤትም ሆነ በተለያየ መንገድ የሚሳተፍንበት የመጣ በውስጥም ሆነን የምንጨቃጨቅበት የነበረ ጉዳይ ነው። ተስፋ ስንቆርጥም በተለያየ መንገድ ትግል እያደረግንበት የመጣ ጉዳይ ነው እና ግን ትግሉም እንደዚህ አልበረታም። በረታም እነሱ የሚወስዱት እርምጃ እንዳሁኑ አልከፋም ነበር። አሁን ግን ትልቅ ስር ቤት እየሆነ ነው። የአካባቢ ጦርነት ቀጠና እየመሰለ ነው። ይሄ ደግሞ ያስፈቅደው አቶ ዛዴግ ፓርቲያቸውን ለመልቀቅ ያበቃቸው ሁለተኛው ምክንያት በሀገሪቱ ለተጀመረው የዴሞክራሲ ግንባታ ለውጥ ተባባሪ ባለመሆኑ እና ለውጡን ሊቀበል ባለመቻሉ ነው ይላሉ። ሳታስበት የነበረው ድርጅት ይህ ነገር ከመደገፍ ይልቅ የመቃወም አዝማሚያ በተለያየ መንገድ አሳይተዋል። መቃወም አዝማሚያ የጠናከረ መጥቷል። እኔም ከዚህ ሁኔታ ጋር አብሮ መቀጠል እንዲና ያስፈቀደም እስካሁን የቆየሁት በሁለቱም መስክ ለውጥ ይመጣል አጉል እኩል ቀን ሊነክሳል እንዳይሆን መውጣት አለብኝ። የምር ተስፋ ቁልጭ መሆን አለበት። እስከዛ ለውጥ ይመጣ ዘንድ አቅም የፈቀደው ማዘጊያ ያሻል በሚል እምነት እስካሁን ቆይቻለሁ። በእኔ እምነት ከዚህ በኋላ ዋጋ የለውም፣ ለውጥ ሊመጣ አይችልም። ስለዚህ ጊዜንም ጉልበትንም አባከን ነው በሚል እምነት የተነሳ ነው እንደዚህ አይነት እርምጃ ለመውሰድ ይ ለዚህ የአቶ ዛዲግ የመልቀቂያ ደብዳቤና የቅሬታ ምክንያት ምላሽ ለማግኘት የህወት ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ አስፋው ጋር ደውለን ነበር። ደብዳቤው እኛ ጋር ደረሰን። ምናልባት ግን ዞን ደርሶ ሊሆን ይችላል። የሚመለከተውም ዞን ስለሆነ የአዲስ አበባ ያለው ልዩ ዞን እዛ ደርሶ ሊሆን ይችላል። እንደ ማንኛውም ዜጋ ግን በኢትዮጵያ ቴሌቪዥን ሲተላለፍ ሰምቻዋለሁ። በተለያዩ ሚዲያዎችም ያቀረበው ጥያቄ የሚል ሰምቻለሁ። እንደ ድርጅት ላቀረቡት ጥያቄ ምላሽ፣ የእናንተ ምላሽ የሚሆነው ቀላል ነው። አንድ አባል በድርጅታችን አሰራር ህገ ደንባችን መሰረት በድርጅቱ ውስጥ አባል ሁኜ መቀጠል አልፈልግም ብሎ ከጠየቀ መብቱ ስለሆነ በደንቡም የተቀመጠ ስለሆነ በቃ መቀበል ነው። ምንም ሌላ የሚከብድ ምላሽም ምናምንም የለውም። እንግዲህ አቶ ዛዲግ አብርሃ ከፍተኛ የመንግስት ባለስልጣን ነበሩ፣ በፌዴራል ደረጃ ፓርቲ ውስጥ ደግሞ ከፍተኛ አመራር ላይ የነበሩ ናቸው። ሁለት ምክንያቶችን አስቀምጠዋል። አንደኛው ለሪፎርሙ ዝግጁ አይደለም ፓርቲ ብለዋል። ሁለተኛው ደግሞ የራያ ህዝብ በደል የደረሰበት ነው ብለዋል። እነዚህ የጠቀሷቸው ምክንያቶች እንደ ጉዳዩን አክብዳችሁ እንድታዩት ያደርጋችሁ እሱ ግለሰብ በድርጅቱ ስራ አባል ነው የነበረ። በቅርብ ጊዜ ነው ወደ ከፍተኛ አመራርነትም የተመለመለ። ወደ ከፍተኛ አመራርነት የገባ ደግሞ በርካታ አባልልን እንደሚታወቀው አንድ አይደለም። በከፍተኛ አመራር ደረጃ የሚፈረጅ ስራ አስፈጻሚም ቢሆን ማዕከላዊ ኮሚቴ አባልም ቢሆን በፈለገው ታይም በፈለገው ጊዜ በአባልነት መቀጠል አልፈልግም ይህን ይህን ችግር አጋጥሞኛል ካለ ፐርሰናል ነው የሚታየው ፐርሰናሊ አልፈለግኩም ብለዋል። ያው ካለ ደግሞ ተቀብለን ነው የምንሄደው። ድርጅታቸው ህወሓት ለዲሞክራሲና ለለውጥ ዝግጁ እንዳልሆነ በአቶ ዛዲግ የተነሳውን ሀሳብ አቶ ነጋ አስተባብለውታል። ህዝባችን የበደልንበት ሁኔታ አለ፣ የተለያዩ ችግሮች አሉ፣ መፈጸም ሲገባን ያልፈጸም ናቸው። በርካታ የመልካም አስተዳደር ችግሮች አሉ፣ ማምጣት የሚገባን ያለ ልማት አለ። ስለዚህ ህዝቡ በሚገባ እየጠቀምን ስላልሆነ ውስጣችን በሚገባ መፈተሽ አለብን፣ ለውጥ መምጣት አለበት ብሎ ድርጅቱ ትልቅ ሰነድ አዘጋጅቶ ገምግሞ ሰላሳ አምስት ቀን ሙሉ ተቀምጦ ለውጥ የጀመረ ድርጅት ሊቀመንበሩ ከማንሳት ነው የጀመረ። ብዙ አመራርም አሸጋሽበዋል በጊዜው ማለት ነው። ስለዚህ የለውጡ ዋና ተዋናይና የለውጡ ባለቤት እንጂ ህወሀት ለውጥ አልተቀበለም የሚባል ጭራሽ የሚገባ አይደለም። ዛዲግም በዚህ የተረዳው ይመስለኛል። እስከ ቅርብ ጊዜ ድረስም ጉባኤ መጥቶ ነበር። በጉባኤም ህወሀት ለውጡ እያስኬደ እንዳለ ለራሱም ሲመሰክር እንደነበረ ነው የማውቀው። በሁለት ሶስት ወራት ውስጥ በውስጡ ምን እንደተፈጠረበት አላውቅም። አቶ ነጋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም፣ አቶ ዛዲግ ከዚህ ቀደም ይህንን አንስተው አያውቁም ሲሉ ሁለተኛ ምክንያታቸውንም ያስተባብላሉ። ህዝቡ ተበድለዋል የሚል ትክክለኛ ጥያቄም አደለም። ለራሱ ግን በቃ አልፈለገም፣ አባል መሆን አልፈለገም። ያልፈለገበት ምክንያት ደግሞ የሚፈልጋቸው ነገሮች ነበሩ። በነገራችን ላይ በባለፈው እኮ ማዕከላዊ ኮሚቴ ተጠቁሞ ነበር። ማዕከላዊ ኮሚቴ ሲጠቆም የራየ ህዝብ እየተበደለ ስለሆነ ወይም ህወሓት ለውጡ ስላልተቀበለ እኔ ማዕከላዊ ኮሚቴ መሆን አልፈልግም አይደለም ያለው። ማዕከላዊ ኮሚቴ ሲጠቆም አይ አንታት በቃም፣ ለስልጣን ያለህ አተያይ በጣም የተዛባ ነው፣ ስልጣን ትፈልጋለህ ተብሎ ግምገማዎች ተነሱበት። በሚነሱበት እኔ ስልጣን ፈላጊ አይደለሁም መመረጥ እችላለሁ ብቃት አለኝ ብሎ ኢቨን እነዛ ጥያቄ ላነስለት ሰዎችም ስድብም ሌላ ነገሮችም ነው ሲያነሳ የነበረ እንጂ እነዚህ ጥያቄዎች አላነሳቸውም። የሚያነሳቸው ቢሆን ብሎ ያኔ ነበር ማንሳት የነበረበት። ማዕከላዊ ኮሚቴ ሲጠቆም እኔ የራየ ህዝብ ችግር አለበት ህዝቡ እየተጎዳ ባለበት ልማትም ችግር ባለበት ህወሀትም ለውጥ ባልተቀበለበት አልመረጥም ብሎ መከራከር ይችል ነበር። ያኔ ግን እንዲመረጥ ነበር የመጣው። አልተመረጠም እዛ የነበረው አባል አልፈለገውም። ወደቀ። ከወደቀ በኋላ በውስጡ ቅሬታ ፈጥሮ ቆይተው አሁን እንደዚህ ማለቱ ትክል አለ። አቶ ዛዲግ አብርሃ በፓርቲ ውስጥ በሚያነሷቸው ጥያቄዎችና ለዴሞክራሲው አስተዋጽኦ ለማድረግ በሚያከናውኗቸው አንዳንድ ተግባራት ምክንያት ዛቻና ማስፈራሪያ አይደርስባቸው እንደነበር በደብዳቤያቸው ላይ በዝርዝር አስፍረዋል። ያገኙትን የነጻ ትምህርት እድል ትተው ሀገራቸውን ለማገልገል በመወሰናቸውም የስልጣን ጥመኛ ይባሉ እንደነበር ጠቁመዋል። በእኛ በኩል ደብዳቤያቸውን ተመርኩዘን ሰፋ ላለ ቃለ ምልልስ ጋብዘናቸው ነበር። ለጊዜው በተጣበበ ሰዓት ላይ እንደሚገኙ ገልጸው ለሌላ ጊዜ ቀጠሮ ሰጥተውናል። እንዳገኘናቸው ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። እውቀት በየጊዜው ካልታደሰ አለማወቅ መልሶ እንዲያንሰራራ ያደርጋል ሲሉ ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ተናግረዋል። ዶክተር አለማየሁ ይህንን የተናገሩት ጊዮን ቀለም የተሰኘ የሀሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ ምሽት ላይ ነው። አስቴር ምስጋናው ዝርዝር ዘገባ አላት። አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ዝምታ ጭምር በመሆኑ ጥሩ ሀሳብ ያላቸውን ሰዎች ግብረገብን እንዲያስተምሩ ማመቻቸት ነው ብለዋል። በዕለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከእነዚህ ውስጥ አንዱ ደራሲና የብዝሃ ሕይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ። እውቀት ባለበት አይቆምም። ልብ በሉ። አስራ ሁለተኛ ክፍል ጨርሶ በቃ አስራ ሁለተኛ ክፍል ካርዱን ይዞ የተቀመጠ ሰው ከሶስት ከአራት አመት በኋላ ብታገኙት ካልጨመረ እውቀት አስራ ሁለተኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ አመት በኋላ የመጀመሪያ ዲግሪው ባዶ ነው የሚሆነው እንግዲህ ይህንን በሃይማኖት መጽሐፍትም እናገኘዋለን ላለው ይጨመርለታል የሌለው ግን ያ ያለው እንኳ ይወሰድበታል በሀገራችን አንድ የተለመደ አባባል አለ በተለይ ገጠር አካባቢ ግርሻ የሚባል ግርሻ ማለት አንድ ሰው ያመውና ታሞ ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል ይሄ እንግዲህ በህክምናው ምንድን ነው ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ፣ ልብ በሉ፣ በሽታው በጣም ይጠነክራል፣ እና ያገረሸበት ሰው ብዙ ጊዜ አይድንም። መሀይምነትም ያገረሻል፣ ልክ እንደው እንደ በሽታ ማለት ነው። በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድን ነው ብትሉ፣ በማይምነት ግርሻ ውስጥ ነው ያለ ነው። ብዙዎቻችን፣ ብዙ ምሁር ቁጥሩ አለን፣ ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን አገርሽቶበታል? አሁን ዩኒቨርሲቲ ውስጥ እያያችሁ ነው። ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ። እኛ የምናስበው ለሀገሪቱ ተመራምረው መፍትሄ ያመጣሉ ስንል፣ የራሳቸውን መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉት በቆመጥ ሲፈቱ ታያቻላችሁ። ይሄ መሀይምነት ስለሚያገረሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን፣ ዲግሪያችን እናሳያለን፣ ዶክትሬታችን እናሳያለን። ውስጡ ቢፈተሽ ግን ብዙዎቻችን መሀይምነት አገርሽቶብናል። መሀይምነት ሲያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ መሀይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክርን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን ደው ችግር አለ እንዳይ ዶክተር ከሌ እንዴት አድርጎ ይመክራል? ራሱ አውቄ በድርም ስትሄዱ ዶክተር ይናገር ነው የሚባለው። ግን ሰው የወረድ መሀይምነት ውስጥ ነው ያለ። ብዙዎቻችን በገንዘባችን ጀርባ በመሀይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል። ግን ሞልጭ አንድ መሐይሞች ነው። እና ምንድን ነው እየሆነ ያለውን ያያችሁት፣ እንደሆነ መደማመጥ የሌለው፣ መነጋገር የሌለበት፣ የማንተማመነው፣ ለችግር መፍትሄ የማናገኘው የምሁር ቁጥር እንጂ የዋቂ ቁጥር ስለሌለ ነው። ከተሜ ስለሆን፣ በአጋጣሚ ንጹህ ልብስ ስለለበስን፣ ጥሩ ጫማ ስላደረግን የምናውቅ የሚመስልን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን መሐይምነት ነው ያለው ድንቁርና ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም፣ እብሪት ነው። መኪና የሚነደው ለእግረኛ ቅድሚያ አይሰጥም፣ እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት፣ መደማመት በሌለበት ሌላው ቀርቶ ይቺን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን። በዕለቱ ወደ አራት መቶ የሚጠጉ ወጣቶች አነቃቂ ንግግሮችን ከምሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል። በደሴ ከተማ የሚገኙ ድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አደረጉ። ተፈናቃዮቹ ለተደረገላቸው ድጋፍ ምስጋናቸውን ገልጸው ከበጎ አድራጊዎች በሚለገስ ስጦታ ሕይወታችንን መግፋት ስለሚቸግረን መንግስት ዘላቂ መፍትሄ ሊያስቀምጥልን ይገባል ብለዋል። መስፍን አድራጌ ተከታዩን ሪፖርት ልኮልናል። የደሴ ከተማ ድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉግሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከ200 በላይ ሰዎች የምግብ ድጋፍ አድርገዋል። ወደ 300 ብርድ ልብስና 300 አንሶላ፣ እሩዝ አስር ኩንታል፣ በርበሬ ሁለት ኩንታል፣ መኮረኒም አስር ኩንታል፣ ዘይት አስራ አምስት ጀሪካ ለባለፈው ተሰጥቶ ነበር። አሁን ደግሞ ይህንን አራያ በመከተል የደሴ ከተማ እድሮች በጋር አቡነ ሆና በመተባበር አምሳ ኩንታል ጤፍ አራት ኩንታል ክክ እና አራት ኩንታል በርበሬ ሰጥተዋል። አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኘው የአማራ ክልል ወረዳ በየቀኑ እስከ ሰባት ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከአንድ ሺ አምስት መቶ በላይ ሕጻናትም የመማሪያ ቁሳቁስ ረድተዋል። ለነሱ ደግሞ ላኮርድና ሰላሳ ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ ያለው ከማንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከአምስት መቶ በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ አገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩ ይገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ ስድስት ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን የወቅት ልብሳቸውን የሚያገኙት የተለያዩ የሕብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል። ጎንደር ዳባት ከስልሳ ሽብር ያላነሰ ብርና አልባሳት ይዘው መጥተዋል። የጎንደር ህብረት እንዲሁም ወደ ስልሳ ሽብር ይዘው መጥተዋል። እዚሁ የራያ ቆቦ ህዝብን ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችላል ነበር። ከወልዲያን የተወሰነ አንድ ሀያ ሽብር ያህል እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለ ነው ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህጻናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከሰባት ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው። የክልሉ መንግስት ትኩረት አልሰጣቸውም ልጆቹን አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው በአገዳ ዳስ ተሰጥቶ እዛው ውስጥ እንጨት ላይ ቁጭ ብለው ነው የሚማሩት ወንበር የላቸውም የትምህርት ቁሳቁስ ብቻ አይደለም። አንድ ቤት ውስጥ የሚያድሩት ልጆች በአንድ ጠባብ ክፍል ውስጥ እስረኛ ነው የሚመስሉ። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ በሽንት ቤት የለም። ሜዳው ላይ ነው፣ ጥጉ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን። ከዋጃ ዜሮ አንድ ቀበሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል ሸቀጥ ምናምን ነበር እዛ ገበያ ዳር ላሜራ ምናምን ሰራ ነበረው። ከዛ ሸሽቼ ነው የመጣሁትኝ ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ፣ ሲቀርጹኝ ይህን ነገር መልዕክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቼ አሁን ቆቦ ነው ያለሁት። እኔ እራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው። ለዛ ነው እኔ እዚህ እንጂ ከዛ ቤት ሁኜ ስራ ነው የሰራው እዛ ባደግም ነበር የሚሻለኝ። የቆቦ ከተማ ከንቲባ ተወካይና የዜሮ አራት ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ ሲጠበቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ። የሚኖሩት ያው ከኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ከተማስተዳደሩ በትብብር እዛ ሼር ነገር አለ እዛ። የሚኖሩቱ ያው የመጠለያ ሁኔታ ብዙም የተሻሻል አለም፣ ያው ከጆዳፍ ሁኖ፣ ግማሻቸውም ቤቱ በመጥበቡ ውጭ ላይም አሉ፣ ቤት ውስጥም ያሉ አሉ። የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት። ማህበረሰቡ ያው በእርግጥ የእኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው። በድርም ሆነ በተለያየ አጋዥ አካላት ንቅናቄ በመፍጠር ነው ለእነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያሉት። በዚህ ግን ዘለቄታዊ መፍትሄ ይሆናል ብዬ ዘለቄታ መፍትሄው ከማን ይምጣ ከመንግስት። የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ እያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚሉት ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታኅሣሥ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው። በራያ ኦቦ ውስጥ ሁለት ሺ ሶስት መቶ ሀያ ስምንት ተፈናቃይ እንዳለ ነው ማውቀው ለእነዚህ በየወሩ ሶስት መቶ አስራ ዘጠኝ ኩንታል ስንዴ ስልሳ አምስት ኩንታል አልሚ ምግብ እና አስር ኩንታል ዘይት በየወሩ ከፌደራል መንግስት ይላካል። በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ። ለአንድ ሰው አስራ አምስት ኪሎ በሚል እሳቤ ለሁለወር ለሁለወር ብለው ሁለት ጊዜ ያለ ረብተውናል። ያው እንግዲህ አስራ አምስት ኪሎ ለአንድ ሰው እንዴት እንደሚያው ነው፣ ለአንተ ምንም ልነግርህ አልችልም። የኮሚኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ ዓለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ። ለአንድ ሰው በዓለም አቀፍ ስታንዳርድ አማካኝነት አስራ አምስት ኪሎ ስንዴ ነው የሚሰጠው። ለምሳሌ አምስት ቤተሰብ ቢኖረው አስራ አምስት በአምስት አባሰ ነው ለሰዎቹ የሚሰጣቸው። ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብዓትነት በመውሰድ የመመርመርና የእርምጃ ስራዎች እንደሚሰሩ ቃል ገብተዋል። ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ፋርዘር ይህን ጥቆማ ይዘን የምንሰራ ነው የሚሆነው። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉም ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት፣ የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል። ወጥ የሆነ አሰራር ሲሉ ምን ማለት ነው? ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በየት የለኝም ምንም። በተለያዩ ምክንያቶች ተጎጆዎች ወደ ራሰ ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጦ እየተሰራ ነው ነው ከተማሪዎች ጋር በተመለከተ የቀረቡ የሚያቀርቡን ችግሮችን ጠቅለን ባል አግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈሽ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሰሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው። በተለያዩ አጎራባች ክልሎችና በክልል ውስጥ በተፈጠሩ ግጭቶች ከስልሳ ሺህ በላይ ተፈናቃዮች በክልል ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ አድማጮች በሪፖርቱ ላይ ተማሪዎች አማረኛል ለመማር ረጅም ሰዓታትን እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡ ለህዋ ጽፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበር። ነገር ግን በመንገድ ላይ እንደሆኑ ገልጸውልን በጉዳዩ ላይ አይጓዙምም ይጓዛሉ ለማለት እንደማይችሉ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረውን ነበር። መልሰን ስንደውል ስልካቸው ስለማይነሳ ልናገኛቸው አልቻልንም። በድጋሚ እንሞክራለን። በሌላ በኩል ከራያ የማንነት ጥያቄ ጋር በተያያዘ ከትላንት በስቲያ ምሽት የጠየቅናቸው የህዋ ጽሕፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በራያ የማንነት ጥያቄ የለም ነው የሚሉት በሚል ተጠይቀው ተከታዩ ምላሽ ሰጥተዋል። በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም የሚነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከ ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አሰራርና የልማት ጥያቄ አለ። በራያ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጤን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የማያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በታላልቅ መድረኮችን እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሂደው የራያ ማንነት ሌላ ነው እንደዚህ ነው፣ እንደዚህ ነው እንደያሉ የሚጠይቋሉ። ወደ ወደኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም not much ስትከታተሉ የቆያችሁት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኤ ዝግጅታችንን ነው። ዝግጅታችን በቅርቡ በፌስቡክ የቀጥታ ስርጭት ይጀምራል። አስተያየት ካላችሁ አስተያየቶቻችሁን በሆርን አት ቪኤ ኒውስ ዳት ካም ላይ መላክ ትችላላችሁ። እንደዚሁም በተጨማሪ ደግሞ በፌስቡክ ገጻችን አት ቪኤ አምሃሪክ፣ በትዊተር ገጻችን ላይም ሃሽታግ ቪኤ አምሃሪክ ብላችሁ አስተያየቶቻችሁን አድርሱን። ለምሽቱ አበሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። ዝግጅቱን በቴክኒክ ያቀናበረልን ሞክቢል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ የቤቲጂ ሙዚቃ ገርዬ ደህና ደሩ። በነገው ምሽት እንገናኝ።